የዲደብሊው ዜና አመሰግናለሁ። ሼቴ ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና ነሆ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በ12 ሀገራት ላይ የጣሉት የጉዞ ዕቀባ ከዛሬ እኩለ ሌሊት ጀምሮ ተግባራዊ ሊሆን ነው። ክልከላውን ተከትሎ የጉዞ ዕቀባ ከተጣለባቸው ሀገራት ዜጎች ወደ አሜሪካ መጓዝ አይችሉም ተብሏል። ፕሬዚዳንት ዶናልድ ትራምፕ ትእዛዝ መሰረት የካሊፎርኒያ ግዛት ብሔራዊ ዘብ አባላት በስደተኞች ላይ የተጀመረውን አሰሳ ለማስቆም የተቀሰቀሰውን ተቃውሞ ለመቆጣጠር ወደ ሎስ አንጀለስ ከተማ ገቡም። እስራኤል ጦር በደቡባዊ ጋዛ በእርዳታ ማከፋፈያ ጣቢያ አካባቢ ባደረሰው ጥቃት በርካታ ፍልስጤማውያን ተገደሉም። ጦሩ በርካታ ሰዎች ወደ ወታደሮቹ መቅረባቸውን ተከትሎ የማስጠንቀቂያ ተኩስ መከፈቱን ገልጿል። ሩሲያ ወደ ምስራቃዊ ዩክሬን የኢንዱስትሪ ግዛቷ ዲምፕሮፔትሮቭስክ የምታደርገውን ግስጋሴ አጠናክራ መቀጠሏን ዛሬ አስታወቀች። በግዛቲቱ የአሁኑ የሩሲያ ግስጋሴ በሦስት ዓመታቱ ጦርነት ለመጀመሪያ ጊዜ እየታየ ነው ተብሏል። ዜናውን በዝርዝር የአሜሪካው ፕሬዚዳንት ዶናልድ ትራምፕ በ12 ሀገራት ላይ የጣሉት የጉዞ እቀባ ከዛሬ እኩለ ሌሊት ጀምሮ ተግባራዊ ሊሆን ነው። ክልከላውን ተከትሎ የጉዞ እቀባ ከተጣለባቸው ሀገራት ዜጎች ወደ አሜሪካ መጓዝ አይችሉም። ፕሬዚዳንቱ ሀገራቸውን ከውጭ አሸባሪዎች ለመከላከል ብለው እቀባ ከጣሉባቸው 12 ሀገራት ውስጥ አፍሪካውያኑ ኤርትራ፣ ሱዳን፣ ሶማሊያ፣ ቻድ፣ ሊቢያ ኮንጎ ዲሞክራሲያዊት ሪፐብሊክና ኢኳቶሪያል ጊኒ ይገኙበታል። ከኢስያ ኢራን፣ የመን፣ አፍጋኒስታንና ና ሚያንማር ከካሪቢያን ደግሞ ሃይቲ አለችበት። ትራምፕ ከሙሉ የጉዞ እቀባ በተጨማሪም በበርካታ ሀገራት ላይም የከፊል የጉዞ እቀባ የጣሉ ሲሆን ከእነዚህ ውስጥም አፍሪቃውያኑ ብሩንዲ፣ ሴራሊዮንና ቶጎ ይገኙበታል። ዶናልድ ትራምፕ በተለይ ጥብቅ የጉዞ ቅባ የተጣለባቸውን ሀገራት አሸባሪዎችን በማስጠጋት ለቪዛ ደህንነት ባለመተባበርና የተጓዦችን ማንነት ማረጋገጥ ባለመቻል ይከሷቸዋል። ከዛሬ እኩለ ሌሊት ጀምሮ ተግባራዊ የሚሆንባቸውና ወደ አሜሪካ የጉዞ ቅባ የተጣለባቸው ሀገራት ተጓዥ ዜጎችና ባለስልጣናት እገዳውን አሳዛኝና በሀገራት መካከል መተማመንን የሚነሳ ሲሉ አጥብቀው ኮንነዋል። ይህ በእንዲህ እንዳለ የአሜሪካ የጉዞ ቅባ ከተጣለባቸው ሀገራት መካከል አንዷ የሆነችው አፍሪቃዊቷ ሀገር ቻድ የአጸፋ እርምጃ መውሰዷን አስታውቃለች። የቻዱ ፕሬዚዳንት መሐመድ ኤድሪስ ዴቢ እንዳሉት ሀገራቸው ለአሜሪካውያን ቪዛ ጠያቂዎች ቪዛ መስጠት ማቆሟን አስታውቀዋል። ፕሬዚዳንቱ በፌስቡክ ባሰራጩት መልእክት አሜሪካ ለወሰደችው እርምጃ የአጸፋ እርምጃ መውሰድ በሚያስችል መርህ መሰረት ለአሜሪካውያን ቪዛ ጠያቄዎች ቪዛ እንዳይሰጥ መመሪያ አስተላልፌያለሁ ብለዋል። ፕሬዚዳንቱ በዚሁ መልእክታቸው ቻድ የምትሰጠው አውሮፕላን ባይኖራትም የምትሰጠው ቢሊዮን ዶላሮች ባይኖሯትም፣ ነገር ግን ክብርና ኩራት አላት ብለዋል። የፕሬዚዳንት ዶናልድ ትራምፕን የጉዞ ቅባ አጥብቀው ከተቃወሙት መካከል ኢራን እና ኮንጎ ዲሞክራሲያዊት ሪፐብሊክ ተጠቃሾች ሲሆኑም ኢራን ውሳኔውን የዘረኝነት አስተሳሰብ ምልክት ነው ስትል፣ በተለይ ለኢራናውያንና ለሙስሊሞች ያላትን ጥልቅ ጥላቻ ያሳየችበት ነው ብላለችም። ኮንጎ ዲሞክራሲያዊት ሪፐብሊክ በበኩሏ ውሳኔው በስህተት የተላለፈ ስትል አጣጥላለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትዕዛዝ የካሊፎርኒያ ግዛት ብሔራዊ ዘብ አባላት በስደተኞች ላይ የተጀመረውን አሰሳ ለማስቆም የተቀሰቀሰውን ተቃውሞ ለመቆጣጠር ወደ ሎስ አንጀለስ ከተማ ገቡ። በከተማዋ ተቃውሞ የተቀሰቀሰው የአሜሪካ የኢሚግሬሽንና ጉምሩክ ጸጥታ አስከባሪዎች በተለያየ ቦታዎች ካለፈው አርብ ጀምሮ ፍልሰተኞችን በቁጥጥር ስር ለማዋል በጀመሩት አሰሳ ሳቢያ ነው። በተቃውሞ ሁለት ግለሰቦች በቁጥጥር ስር ሲውሉ፣ ሶስት የፖሊስ መኮንኖች ላይ ጉዳት እንደደረሰባቸው የሎስ አንጀለስ ባለስልጣናት አስታውቀዋል። የሎስ አንጀለስ ከተማ ከንቲባ ካረን ባስ በከተማዋ የተቀሰቀሰውን ተቃውሞ ፖሊስ ሊቆጣጠረው እንደሚችል አስታውቀዋል። ይሁንና ፕሬዚዳንት ዶናልድ ትራምፕ 2000 የካሊፎርኒያ ግዛት የብሔራዊ ዘብ አባላት ወደ ሎስ አንጀለስ እንዲዘምቱ ትዕዛዝ ሰጥተዋል። ትራምፕ ብሔራዊው ዘብ ወደ ሎስ አንጀለስ እንዲያምራ ያዘዙትን የግዛቲቱን ሀገረ ገዢ ጋቪ ኒዩምሶም ስልጣን በመተላለፍ ነው። በአብዛኛው ሀገረ ገዢዎች የግዛቶቻቸውን ብሔራዊ ዘብ የማዘዝ ስልጣን አላቸው። ፕሬዚዳንት ዶናልድ ትራምፕ ግን የካሊፎርኒያ ግዛት ኃይሎችን ለማዘዝ የፌዴራል መንግስቱን ስልጣን ተጠቅመዋል። ጋቪ ኒውሶም የፕሬዚዳንቱ ውሳኔ በሎስ አንጀለስ የተቀሰቀሰን ውጥረት እንደሚያባብስ አስጠንቅቀው ነበር። የፌዴራል መንግስቱን የወቀሱት ኒውሶም ህዝቡ በሁከት ምላሽ እንዳይሰጥ ጥሪ አቅርበዋል። የእስራኤል ጦር በደቡባዊ ጋዛ በእርዳታ ማከፋፈያ ጣቢያ አካባቢ ባደረሰው ጥቃት በርካታ ፊልስጤማውያን ተገደሉም። ጦሩ በርካታ ሰዎች ወደ ወታደሮቹ መቅረባቸውን ተከትሎ የማስጠንቀቂያ ተኩስ መክፈቱን ገልጿል። ጦሩ የውጊያ ቀጠና ብሎ በሰየመው አካባቢ በደረሰው ጥቃት የተጎዱ ሰዎች መኖራቸውን ቢያምንም የሞቱ ሰዎች ስለመኖራቸው ግን ያለው ነገር የለም። የፊልስጤም የጤና ምንጮች ግን በጥቃቱ ወዲያው የአራት ሰዎች ሕይወት ማለፉን ነው ያስታወቁት። ጥቃቱን በተመለከተ ከሁለቱም ወገኖች የተሰጡ መግለጫዎችን ከገለልተኛ ወገን ማረጋገጥ አለመቻሉን ሮይተርስ የዜና ወኪል ዘግቧል። የዛሬው በእርዳታ ማከፋፈያ ጣቢያ አቅራቢያ ደረሰ የተባለው ጥቃት ከቅርብ ጊዜ ወዲህ የእስራኤል ወታደሮች በተመሳሳይ አካባቢዎች በሰላማዊ ሰዎች ላይ ጥቃት ማድረሳቸው እየተወገዘ ባለበት ወቅት በመድረሱም በእስራኤል ላይ ጫናውን ሳያጠነክረውን አይቀርም ተብሏል። በመጨረሻም ሩሲያ ወደ ምስራቃዊ ዩክሬን የኢንዱስትሪ ግዛቷ ዲኖፕሮፔትሮቭስክ የምታደርገውን ግስጋሴ አጠናክራ መቀጠሏን ዛሬ አስታወቀች። በግዛቲቱ የአሁኑ የሩሲያ ግስጋሴ በሦስት ዓመታቱ ጦርነት ለመጀመሪያ ጊዜ የታየ ነው ተብሏል። የሩሲያ በውጊያ ወደፊት መግፋት ሁለቱ ሀገራት ከሰሞኑ በድንበር አካባቢ የሟች ወታደሮቻቸውን አስክሬን ለመለዋወጥ ጥረት እያደረጉ ባሉበት ወቅት የተሰማ ነው። ሞስኮ በተደጋጋሚ ከዩክሬን አውሮፓ ሕብረትና ከአሜሪካው ፕሬዚዳንት ዶናልድ ትራምፕ የተሟላና ያለ አንዳች ቅድመ ሁኔታ የተኩስ አቁም እንዲደረስ ሲቀርብላት የነበሩ ጥያቄዎችን ውድቅ ስታደርግ ቆይታለች። ሀገራቱ ባለፈው የመያዝያ ወር ኢስታንቡል ውስጥ አድርገውት በነበረው ንግግር ሩሲያ ዩክሬን ወታደሮቿን ከጦር ግንባር እንድታፈገፍግ ከምዕራባውያን የሚቀርበው የጦር መሳሪያ ድጋፍ እንዲቆምና ኔቶን ለመቀላቀል የምታደርገውን ፍላጎት እንድትገታ ጠይቃለች። ምንም እንኳ ዩክሬን ጥያቄውን ውድቅ ብታደርገውም አሁን ሩሲያ ወደፊት መግፋቷን ይፋ ያደረገችበት ክልል ከአምስቱ የይገባኛል ጥያቄ ካቀረበችባቸው ክልሎች ውስጥ አይገኝም። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ለማብቃት አንድ አፍታ ርዕሶቹን ላስታውሳችሁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በ12 ሀገራት ላይ የጣሉት የጉዞ ዕቀባ ከዛሬ እኩለ ሌሊት ጀምሮ ተግባራዊ ሊሆን ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትዕዛዝ የካሊፎርኒያ ግዛት ብሔራዊ ዘብ አባላት በስደተኞች ላይ የተጀመረውን አሰሳ ለማስቆም የተቀሰቀሰውን ተቃውሞ ለመቆጣጠር ወደ ሎስ አንጀለስ ከተማ ገቡም። እስራኤል ጦር በደቡባዊ ጋዛ በእርዳታ ማከፋፈያ ጣቢያ አካባቢ ባደረሰው ጥቃት በርካታ ፍልስጤማውያን ተገደሉ። ጦሩ በርካታ ሰዎች ወደ ወታደሮቹ መቅረባቸውን ተከትሎ የማስጠንቀቂያ ተኩስ መክፈቱን ገልጿል። ሩሲያ ወደ ምስራቃዊ ዩክሬን የኢንዱስትሪ ግዛቷ ዲኒፕሮፔትሮቭስክ የምታደርገውን ግስጋሴ አጠናክራ መቀጠሏን ዛሬ አስታወቀች። ዜናው በዚሁ አበቃ። ጤና ይስጥልኝ።